ህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ አጠናቋል። ኮሚቴው ከስብሰባ በኋላ ባወጣው መግለጫ ኢትዮጵያን ከአደጋ ለመታደግ የሁሉም ህዝብ ትግልና ጥረት ያስፈልጋል ብሏል። ሙልጌታ ጽበሃ ዝርዝር አለው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከታህሳስ 25 እስከ 27 2011 ዓመተ ምህረት ያካሄደውን ስብሰባ አስመልክቶ ባወጣው መግለጫ በስብሰባው ባለፉት አራት ወራት የተፈጸሙ ፖለቲካዊ ልማታዊ ስራዎችና በአሁኑ ጊዜ የደረሱበት ደረጃ በዝርዝር መገምገሙ ገልጿል። በአሁኑ ጊዜ ያለው ተስፋና ስጋት መሰረት በማድረግም የትግራይ ህዝብ ደህንነትና ሰላም አስመልክቶ በጥልቀት መወያየቱ መግለጫው አመላክቷል። የክልሉ የልማትና የመልካም አስተዳደር ስራዎችም መወያየቱ ማየቱ ተገልጿል። የህወሀት ማዕከላዊ ኮሚቴ በሀገሪቷ የሰላም እጦት እንዳለና በህግ ልዕልናና ህገ መንግስታዊ ፌዴራላዊ ስርዓት ከባድ ፈተና አጋጥሟል ብሎ መገምገሙንና በዚህም የኢትዮጵያ ብሄር ብሄረሰቦችና ህዝቦች እንዲሁም አደረጃጀቶች እነዚህ በማስተካከል ዙሪያ እንዲታገሉ በመግለጫው ጥሪ አቅርቧል። በጋራ ትግልና ጥረት ሀገሪቷ ከአደጋ ልንታደጋት ያስፈልጋል ብለዋል። ማዕከላዊ ኮሚቴው በኢትዮጵያና ኤርትራ የተጀመረው ሰላማዊ ግንኙነት ተጠናክሮ ወደ ላቀ ደረጃ ለማሳደግና ለሁለቱም ህዝቦች ጥቅም በዘላቂነት ለማረጋገጥ ሁሉም ድርሻውን ሊወጣ ይገባል ብሏል። መግለጫው በማዕከላዊ ኮሚቴው ስብሰባ ስለ የቀድሞው የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋ በህግ መጠየቅ አስመልክቶ ውይይት መካሄዱ በማህበራዊ ሚዲያ በሰፊው እየተወራ የነበረ ሲሆን መግለጫው ግን በጉዳዩ ያነሳው የለም። የኮሚቴው አባልና በህወሀት ጽህፈት ቤት የገጠር ፖለቲካ ጉዳይ ኃላፊ አቶ ነጋ አሰፋ ስለ ግለሰብ ጉዳይ በስብሰባው አልተወያየንም ሲሉ ለቪ ቪኦኤ ተናግሯል። አኼባ ዝነበረ ናይ ጌታቸውን ምርኣይ ወይ ካሊእ ነገራት አይኮነን ማእኸላዊ ኮሚቴ ህወሓት ስሩ ባ ስብሰባው ስለ ጌታቸው ወይም ስለ ሌላ ጉዳይ ለመነጋገር የተጠራ አይደለም። የህወሃት ማእከላዊ ኮሚቴ መደበኛ ስብሰባ ነው የተካሄደው። መደበኛ ስብሰባ ደግሞ መደበኛ ስራ ነው የሚገመግመው። ባለፈው ያጸደቅነው ዕቅድ ነበር በትግራይ ትራንስፎርሜሽንን እንዲሁም ዲሞክራሲያዊ የማድረጉን ሂደትም ለማረጋገጥ በጉባኤያችን በተቀመጠው አቅጣጫ መሠረት የወጣ እቅድ የዚህን የዝግጅት ምዕራፍ አፈጻጸምና የተግባር ምዕራፍ አጀማመር ነው የገመገም ነው። በአጭር ጊዜ ለውጥ ለማስመዝገብ ያቀድነውን ነው የያየነው ነው። በተጨማሪም የሀገሪቱን ወቅታዊ ጉዳይም አንስተናል። ከዚያ አልፎ ስለ ግለሰብ የተወያየንበት ጉዳይ የለም። በአጠቃላይ ትግራይን እንዴት መለወጥ አለብን በሚል ጉዳይ ላይ ነው የተወያየ ነው። አቶ ጌታቸው የኮሚቴው አባል በመሆናቸው በስብሰባው ተሳትፏል ወይ ብዬ ጠይቄያቸዋለሁ። አቶ ነጋ ሲመልሱ እኔ በግሌ በስብሰባው ላይ አላየኋቸውም ብለዋል። ፌዴራል አቃቢ ሕግ አቶ ጌታቸው አሰፋ በሕግ እንዲጠየቁ ከትግራይ መንግስት ጋር እየተነጋገረ መሆኑ ባለፈው ሳምንት መግለጹ ይታወሳል። በዚህ ጉዳይም ደግሞ ለአቶ ነጋ ጠይቂያቸው እኔ የፓርቲ ውክልና እንጂ የመንግስት የለኝም በፓርቲ ደግሞ ስለ ግለሰብ እንዳልተወያየን ገልጫለሁ ብለዋል። ለአሜሪካ ድምፅ ሙሉጌታ ጽብሃ መቐለም